the voice of America. ከላይ የሰማነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአስመራ ከተማ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተደረገላቸው ጥሪ መሠረት በዛሬው ዕለት ሲገቡ የአስመራ ከተማ ህዝብ በጣም በበርካታ ሺዎች ወጥቶ በመንገድ ላይ አቀባበል ሲያደርግላቸው ነው የሰማነው። እስኪ እናስደምጣቸው ይሄን ድምጽ። ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ የሁለትዮሽ ምክክር ዛሬ ማምሻውን ጀምረዋል። እንዲያውም የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረመስቀል በትዊተር ገጻቸው እንደተናገሩት ሁለቱ መሪዎች የየሀገሮቻቸውን ሕዝቦች ሉዓላዊነታቸው በተከበረበት መልኩ ለጋራ ጥቅም ብልጽግና በእኩልነት በበጎ መንፈስ ሊሰሩ የሚያስችላቸው መንገድ ላይ ውይይት ማድረግ መጀመራቸውን ገልጸዋል። ይህንንም በተመለከተ ከምጣኔ ሀብት እንደዚሁም ደግሞ ከአካባቢ ሰላምና ጸጥታ ዙሪያ በዘርፉ በስራው የተሰማሩ ባለሙያዎችን ጋብዘናል። እንግዶቼን ላስተዋውቃችሁ ወይዘሮው ሙሉ ሶሎሞን በኢትዮጵያ የንግድ ምክር ቤት የቀድሞ ፕሬዚዳንትና የአዲስ አበባ የንግድ ማህበረሰብ አምባሳደር ናቸው። እንደዚሁም በአዲስ አበባ ዩኒቨርሲቲ የስራ ፈጠራ መምህር ናቸው። ሌላኛው ባለሙያ ዶክተር ደረጀ ፈይሳ ናቸው። የአካባቢ ሰላምና የፖለቲካ ቀውስን የሚያጠኑ ባለሙያ ናቸው። በስተመጨረሻ ብስራት ተሾመ ደግሞ የምጣኔ ሀብት አማካሪ ናቸው። ሁላችሁም ለዚህ ውይይት ፈቃደኛ በመሆናችሁ በዚህ ታሪካዊ ቀን አመሰግናለሁኝ። የሚያመግል ስለት ሰጥ እናመሰግናለን በጣም ጥሩ ወይዘሮ ሙሉ እርሶውን ላስቀድም የዛሬው ዕለት እንደው በግሎት የፈነጠቀውበት ሀሳብ ምንድን ነው እንዴት ተመለከቱት የጠቅላይ ሚኒስትሩን የኤርትራ ጉብኝት በጣም ደስ የሚያሰኝ ነው መቼም የኢትዮጵያ ህዝብ ለብዙ ዘመናት የኤርትራ ህዝብ ለብዙ ዘመናት ሲመኘው የነበረ ነው ሰላምን ፍቅርንና አንድነትን የሚጠላ ሰው ስለሌለ ሁላችንንም እጅግ ደስ ብሎናል ፖለቲካ ያለያየውን ያየውን ህዝብ ፍቅርና ሰላም ደግሞ አንድ ላይ ፖለቲካንም አበራቶ አንድ ላይ ህዝቡን ሲያመጣ ደስ ይላል። ይሄ ትልቁ ጅምር ነው። ከዚህ በኋላ ከኤርትራ ብቻ አይደለም ከማንኛውም ጎረቤት ሀገር ጋር አይደለም ሩቅ ካለው ጋርም በፍቅርና በሰላም መስራት የኢኮኖሚ ብቻ ሳይሆን በገንዘብ የማይተመን ትልቅ ፍቅር፣ ትልቅ ጸጋ፣ ትልቅ ሰላም፣ ትልቅ ጤንነት ስለሚያመጣ እጅግ በጣም ነው ደስ ያለኝ። እሺ ዶክተር ደረጀ ፈይሳ እንግዲህ የአካባቢ ሰላምና በተለይ የአፍሪካ የአፍሪካ ቀንድን ሀገሮች ሰላም፣ ፖለቲካ እንደዚሁም የሚከሰቱ ቀውሶችን በተመለከተ በፖሊሲ ጥናት ነው የተሰማሩት። እንደ በአጠቃላይ የግሎትንም ስሜት እዚህ ላይ በአጠቃላይ በሁለቱ ሀገሮች ደግሞ ሰላም፣ ደህንነትና ብልጽግና ምን አይነት አንድምታ ይኖረዋል የዛሬው ታሪካዊ ጉብኝት? እኔም እንደ አብዛኛው ኢትዮጵያዊ በጣም በጣም ነው ደስ ያለኝ የዛሬው የጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራ ጉብኝት በጣም ታሪካዊ ወቅታዊና አስፈላጊ ሆኖ አግኝቼዋለሁ እንደሚታወቀው እንደ አለመታደል ሆኖ የሁለቱ ሀገሮች ግጭት ለአለም አቀፍ ግልግልም አስቸጋሪ እስከመሆንና ቅርቃር ውስጥ ገብቶ ለረጅም አመታት ቆይቷል ሆኖም ይህንን ግንኙነት ካለበት ቅርቃር ለማስወጣት ቢቻል በሁለቱም መንግስታት ደፋርና ዘላቂ ሰላምን ግንዛቤ ውስጥ ያስገባ ውሳኔ መውሰድ የግድ ይል ነበረ። የኢትዮጵያ መንግስት የመጀመሪያውን እርምጃ ወሰደ። የኤርትራ መንግስትም የሰላም ውሳኔውን በጸጋ ተቀብሎ በጎ ምላሽ ሰጠ። ልኡካንንም ልኮ ቅርርቡን ወደ ላቀ ደረጃ አድርሶታል። የዛሬው የጠቅላይ ሚኒስትር ዶክተር አብይ ጉብኝትና ደማቅ አቀባበል በአስመራ ለሰላም ጉዞ ድርድር ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። አቶ ብስራት ተሾመ የምጣኔ ሀብት አማካሪ ናቸው። እስኪ የግሎትን የእርስዎን ሀሳብ እንደዚሁም ደግሞ በምጣኔ ሀብት ረገድ በሁለቱ ሀገሮች መካከል ሰላም ከማስፈንና በእንጀራ በዳቦና በቅቤ የሁለቱ ሀገሮች ህዝቦች እንዲተሳሰሩስ ምን አይነት አንድምታ አለው? እሺ፣ አመሰግናለሁ እኛው ከኔ በፊት የነበሩት ተናጋሪዎች እንደተናገሩት እኔም በተፈጠ- እየተፈጠረ ባለው በሁለቱ ህዝቦች መካከል ያለው ሰላም እጅግ በጣም አስደሳች ነው። እንደውም ቀን ላይ ይሄ ነገር በኢትዮጵያ ቴሌቪዥን ዜና ላይ በሚታይበት ወቅት የነበርኩበት ቦታ ላይ እንደ ካፌ ነገር ነበር እና እዛ የነበሩ ቀላል የማይባሉ ሰዎች እንባ እያነቡ ነበረ ሲከታተሉ የነበረው እና በጣም የአዲስ አበባን ህዝብ በጣም ኢትዮጵያንም ህዝብ ኢሞሽናል ያደረገ ግንኙነት ነው። ጠቅላይ ሚኒስትር አብይ አህመድ መቼም የማይታሰብ የሚመስለውን አይነት ሰላም በሁለቱ ሀገሮች መካከል እርቀ ሰላም ለማምጣት የሄዱበት ርቀት እና እያደረጉት ያሉት አስተዋጽኦ በጣም የሚመሰገን ነው። እሳቸው እንግዲህ ሁልጊዜ ስናመሰግናቸው እንኖራለን። በዚህ ጉዳይ ላይ እንደው ኢትዮጵያና ኤርትራ ወዳጅ የሆኑ አንድ አይነት ደም የሚጋሩ ህዝቦች ናቸው። እነዚህ ህዝቦች በነበረው አርቲፊሻል በሆነ የቦርደር ግጭት በዛ ምክንያት ንግድና ማንኛውም አይነት የኢኮኖሚያዊ እንቅስቃሴዎች ተቋርጦ የነበሩበት ወቅት ነው። አሁን ግን ይሄ ነገር ሰላም እየወረደ በሚመጣበት ጊዜ ወደፊት በምን መልኩ ነው የበለጠ ተቀናጅተው በኢኮኖሚ ተባብረው አብረው ሊሰሩ የሚችለው የሚለው ወደፊት እየተጠና እየተጠና የሚሄድ ነው የሚሆነው። ነገር ግን ለኢትዮጵያ እንግዲህ በቅርቡ ከምናያቸው ግምቶች ወደ አምስት ሚሊዮን ወይ ደግሞ እዛ አካባቢ የሚደርስ ነው። ስለዚህ ይሄ አምስት ሚሊዮን ህዝብ ለኢትዮጵያውያን አዲስ ገበያ፣ አዲስ ኦፖርቹኒቲ፣ አዲስ ቴሪተሪ እንደ መክፈት ነው የሚሆነው። ብዙ እዚህ ሀገር የሚመረቱ ምርቶች አሉ ኤርትራ ውስጥ የሚፈል ሊፈለጉ የሚችሉ ለእነሱ በሩ ተከፍቷል ብለን ብሎ መውሰድ ይቻላል። እንደገና ደግሞ ለኤርትራውያን ደግሞ ያው አምስት ሚሊዮን ህዝብ ኢትዮጵያ ከመቶ ሚሊዮን አካባቢ የሆነ ህዝብ ያለበት ሀገር ነው። በሌሎች ቦታዎች እንደውም ኮንቲኔንት የሚባለውን ያህል አህጉር የሚያክል ሀገር ስለሆነ ለእነሱም ከፍተኛ የሆነ ገበያ ነው እየተከፈተላቸው ያለው። ስለዚህ በሁለቱም ወገን በጣም እጅግ በጣም ጠቃሚ የሆነ የኢኮኖሚ ውህደትን ወደፊት ሊያመጣ ይችላል ተብሎ ይታሰባል። ይሄ የእርቀ ሰላም ጉዞ እንግዲህ ይሄ ጉዞ ጅምሩን ነው እየተመለከተን ያለ ነው። በቀጣይነት በሁለቱ ሀገሮች በተለይ የፖለቲካ እንደዚሁም የሉዓላዊነት ጥያቄዎች የድንበር ጥያቄዎች ያሉበት ነው የምጣኔ ሀብት እንቅስቃሴዎችን በሁለቱ ሀገሮች የተቋረጠ ስለሆነ እንዴት ነው የሚቀጥለው የንግድ ድርድርም የሚያስፈልግበት ነው እንግዲህ እነዚህም በተመለከተ ነው ዛሬ ውይይት መጀመራቸው እየተገለጸ ያለው ዶክተር ደረጀ ወደ እርስዎ ልምጣና የኤርትራው ማስታወቂያ ሚኒስትር አቶ የማነገብረ መስቀል ይህንን ዛሬ የተጀመረውን ውይይት ሲገልጹ የሁለቱ ሀገሮች ሕዝቦች ሉዓላዊነታቸውን አክብረው ለጋራ ጥቅም መስራት በሚል ነው ያስቀመጡት። በኢትዮጵያና ኤርትራ በፖለቲካ እንደዚሁም በዲፕሎማቲክ ግንኙነታቸው የሚጠቀሱ ሉዓላዊነታቸውን በመከባበር ለጋራ ጥቅም አብረው እንዲሰሩ የሚያስችሏቸው ጉዳዮች ምንድናቸው? በፊትስ በፊት ያጋጯቸው ምንድን ናቸው? አሁንስ እንዴት ነው እየቀየር ናቸው ያለ ነው። ከዛ በፊት አንድ ማለት የምፈልገው ነገር አለኝ። ይህንን የሰላም ጉዞ ለየት የሚያደርገው ሁለቱም መንግስታት ሶስተኛ ወገን ሳያስፈልጋቸው ወንድማዊ በሆነ መንፈስ ሰላም መሻታቸው ይመስለኛል። ይህ ደግሞ በመንግስታት የግጭት አፈታት ታሪክ በጣም ልዩ ክስተት ሆኖ የሚመዘገብ ይመስለኛል። ሁለቱ ሀገሮች ሉዓላዊነታቸውን ጠብቀው በጋራ መስራት የሚያስችላቸው በጣም ብዙ በርካታ ጉዳዮች አሉ ምናልባትም በፊትም ቢሆን ችግሩ የመነጨው እንደ ፍላሽ ፖይንቱ ቦርደር ተብሎ ይታይ እንጂ ከዛም ያለፉ በጣም ብዙ ጉዳዮች ነበሩ። የንግድ ሁኔታ ተነስቷል። ሁለቱም ሀገሮች አዲስ ሀገር ሆነው ሁለት መንግስታት ሆነው በአዲስ መልክ ግንኙነታቸውን ሪዲፋይን ማድረግ አለመቻላቸውም ይመስለኛል ግጭት ውስጥ እንዲገቡ ያደረገው እና ከዛ ተሞክሮ ተወስዶ በጋራ ጥቅም ላይ በተመሰረተ ሁለቱንም ህዝቦች በሚጠቅም መልኩ ብዙ ብዙ ስራዎች መሰራት የሚችል ይመስለኛል። እና ሂደቱ ግን ይዘቱን የሚወስነ ይመስለኛል። በሶስተኛ ወገን መደራደር ቢኖር ኖሮ ሁሉም የራሱ ኮርነር ላይ ቁጭ ብሎ ይሄ ለእኔ ያለኔ አይነት ነው። ግን አሁን እኔ የምጠብቀው እና ተስፋ ማደርገው ይሄ ወንድማዊ በሆነ መንፈስ የሰላም ጉዞውን መጀመራቸው በኋላ ለሚደራደሩበት ፕራክቲካል ኢሹስ እኔ ብዙ ፋይዳ ይኖረዋል ብዬ በማስበው እንደዛ ማየት ከቻሉ አዲስ መነጽር ይኖራቸዋል። እያንዳንዱ ሁለቱም ህዝቦች ያላቸውን ጥቅም ከማስከበር ብቻ ሳይሆን በጋራስ ምን አይነት ጥቅሞችን ማግኘት እንችላለን የሚለውን ሁኔታም ላይው ስለሚችሉ እኔ ጌም ቼንጀር ሊሆን ይችላል የሚል ከፍተኛ እምነት እናተፋ አለኝ። እንግዲህ የሁለቱን ሀገሮች ሰላምና የፖለቲካ ዲፕሎማሲ ግንኙነት ቀፍድዶ ለሁለት አስርት ዓመታት ይዞ የቆየው የአልጀርሱ ስምምነት ከዚህም አልፈው የኢትዮጵያ ኤርትራ የድንበር አካላይ ኮሚሽን ያሳለፈው ውሳኔ አስመልክቶ አፈጻጸሙ ላይ ነበር። ይህንንም በተመለከተ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በተናገሩት መሰረት ኢህአዴግም እንደዚሁ ውሳኔ ያሳለፈበት ነው። የአልጀርስን ስምምነት አክብረው የድንበር ኮሚሽኑንም እንደዚሁ ውሳኔ ወደ ተግባር ለመፈጸም መወሰናቸው ነው። ወይዘሮ ሙሉ ሰለሞን እርስዎ የተለያዩ የኢትዮጵያ የአዲስ አበባ የንግድ ማህበረሰብ በመሪነትም በአባልነትም ሰርተዋል እና የኢትዮጵያ የንግድ ማህበረሰብ በኤርትራ ስልታዊ ወይም ከኤርትራ የንግድ ማህበረሰብ ጋር የሚኖሩ ስልታዊ ግንኙነት ምንድን ነው? ምን አይነት ጥቅም እና ግንኙነት ማግኘት ይቻላል? እንግዲህ የኢትዮጵያ ንግድ ህብረተሰብ እንደ ማንኛውም የዓለም ህብረተሰብ ከጎረቤት ሀገር ጋር በተለይም ከኤርትራ ጋር ከአንድ እናትና አባት ልጆች ጋር ማለት ነው። ቀደም ብሎም የነበረው ይታወቃል። ብዙ ከኢትዮጵያ ወደዛ የሚሄድ ከኤርትራም ወደዚህ የሚመጡ ነገሮች አሉ። አብሮ የመስራት ሁኔታ ወደቡንም የመጠቀም በጋራ የመሳሰሉት ነገሮች ስለሚኖሩ ከፍተኛ ጠቀሜታ አለው። ከዚህም ሌላ የቱሪስት መዳረሻዎች በወደብም በኤርፖርትም በሲፖርትም ስለሚሆን አብረው እንደውም የኢትዮጵያ አስጎብኚዎች አስቀድሞ አሁን ማሳዋንን ምጽዋንና አሰብን ማስጎበኛለን በሚል አብረው አብረን እናረጋለን የሚል ሲነጋገሩ ሰምቼ ነበር። ቱሪዝምንም ይሁን ዕቃ የመላክም የመቀበልም ያለ ዕቃ የመላክና የመቀበል ኤርትራም ከኤርትራ ወደ ኢትዮጵያ የሚመጡትን አስመልክቶ ከፍተኛ ጠቀሜታ አለው ብዬ አምናለሁኝ። በተለይ በመከባበር ላይ በመተሳሰብ ላይ ስለሚሆን እንደ ሌላው እንደ ውጭ እንደ ሌላው ጎረቤት አገርም አይደለም። በጣም ቀደም ሲልም አብሮ ስለነበረ በቋንቋም በተለያየ መልኩ ቅርበት ስላለው ንግድን የሚያቀላጥፉ ብዙ ጠቀሜታዎች፣ ብዙ ነገሮች አሉ። እኔ ራሴ የማውቀው ቀደም ሲል ከዛ ኦሞ እናስመጣ ነበር እኛ ሻይ ቅጠን ልክ ነበር፣ ጤፍ ልክ ነበር። ኢቨን ኤርትራ እንደተገለጠለች እንኳን በጣም ብዙ ቢዝነስ፣ የጋራ ስራዎች ነበሩ። አሁን ደግሞ ሁኔታዎች ኢትዮጵያ ውስጥ ብዙ ፋብሪካ አለ። እዛም የተለዩ ሁኔታዎች አሉ እና ከፍተኛ ጠቀሜታ አለው ብዬ ነው የማምነው። ከሌላ ለሌላ ሀገር አፍሪካ ኢንጀነራል እኛ በጋራ ከሌላውን ሁን ለምሳሌ የኬንያን ሻይ ከአውሮፓ ከማስመጣት እዚሁ እኛ ሶርስ ማድረግ አለብን። ኤርትራ ውስጥ ያለን ዕቃ ከሌላ ሀገር ከምናስመጣ በቅርብ በፈረስም ባህያን በመኪናን በእግርም የምንገዳያይበት ሁኔታ ስለሚሰጥም ከቅርብ ብቻ አንጻርም ከመተማመን አንጻርም ከፍተኛ ጠቀሜታ አለው ብዬ አምናለሁ። የንግዱ ህብረተሰብ እጅግ እንደሚደሰትም እንደተደሰተም ማረጋገጥ እወዳለሁ። እሺ፣ አቶ ብስራት ተሾመ፣ በአጭር ጊዜ የሚገኙ የንግድ ግንኙነቶችና ጥቅሞች አስቀድመህ የገለጽካቸው አሉ፣ ምን እንደሚሆኑና በረጅም ጊዜ በተለይም ደግሞ በሁለቱ ሀገሮች መካከል የነበሩ ንግድና መናገድን ሊያሳልጡ የሚችሉ መሰረተ ልማቶች መንገዶችን የመሳሰሉ ለብዙ ጊዜ በጥቅም ላይ ካለመዋላቸው የተነሳ መሰረተ ልማት ኢንቨስትመንት፣ እንደዚሁም ለረጅም ጊዜ ዘለቄታ ያለው የንግድ ግንኙነት ሁለቱ ሀገሮች ምን ሊያደርጉ ይችላሉ? በአጭሩ በቅርብ ቅርቡ ግን እንጀምር። እሺ ያው በቅርብ ጊዜ ወይም ደግሞ ሾርት ረን በምንለው አይነት ጊዜ ላይ ስናየው ከኢትዮጵያ በጣም ብዙ ምርቶች፣ ሸቀጣሸቀጦች ቅድም ወይዘሮ ሙሉ ሲያነሷቸው የነበሩ አይነት ከጤፍ ጨምሮ በአዲስ ገበያ ተከፍቶልናል ማለት ይቻላል። ከዚህ ለኢትዮጵያውያን ይህንንም ደግሞ ወደዛ ለማድረስ የሚያገለግሉ መስመሮቹ ይሄ የአስፋልቱ ኢንፍራስትራክቸሩ በፊት ተዘርግቶ የነበረ ነው። ምናልባት ከረዥም ጊዜ ያህል ጥቅም ላይ ባለመዋሉ ምክንያት ሊኖሩ የሚችሉ አሁን ከረንት ኮንዲሽኑን አናቀውም የመፈራረስ ወይም ከአገልግሎት ውጭ የመሆን ነገር አለ። ግን አትሊስት ጠርጊያ መንገድም ሆኖ ይኖራል እና እነዚህን ነገሮች አሁን ቶሎ ቶሎ አስተካክሎ ንግድና የእንደዚህ የኮሞዲቲ ልውውጦች የተሳለጠ ኢንፍራስትራክቸር ይፈልጋሉ። ይህንን ሁለቱም መንግስታት፣ በወዲያም በኤርትራም በዚህም የኢትዮጵያ መንግስታት ይህንን ቶሎ ሰርተው ወደ ጥሩ አይነት የተሰለጠ የገበያ ግንኙነት ቶሎ ልንገባ እንችላለን። ስናነብ አንዳንድ እንደዚህ ራፍሊ በሚደረጉ የሪሰርቾች ላይ ስናይ ኤርትራ ውስጥ ሰፊ የሆነ የማዕድን ክምችት እንዳለ እና እንደውም በቅርቡም ቢሻ ማይን የሚባለው ቢሻ የማዕድኖች ማምረቻ ማውጫ ቦታ ላይ ብዙ ሰራተኞችም ተቀጥረው እንደሚሰሩ ስናይ ወደ ከሺህ አምስት መቶ በላይ የሚሆኑ ሰራተኞችን የሚችል አይነት ማዕድን ማውጫ ነው። ከዚህ ሊወጣ የሚችለው ማዕድን ኢትዮጵያ ውስጥ በጣም ተፈላጊ የሆኑ ለምሳሌ እንደ ኮፐር፣ ወርቅ፣ ግራይት፣ ማርበል እነዚህ ፖታሽ የመሳሰሉትን ናችራል ሪሶርስስ እነሱ ስለሚያወጡ እነዚህ ነገሮች ኢትዮጵያ ውስጥ በተወሰነ መልኩ አሉ፣ ይመረታሉ እዚህ ሀገር። ነገር ግን ከዛ ወደዚህ የሚመጣው ኢትዮጵያ ውስጥ ከሚመረተው ጋር ተወዳዳሪነት ለመፍጠር ኤፊሽንሲ የሚባለውን ሀገር ውስጥ ያሉትን አምራቾች ለካ እንደዚህ የሚሰራል ብለው የበለጠ ንቁ ሆነው ውድድር እንዲፈጠር ያደርጋል። ወደ ኤርትራም ደግሞ ይሄው ተመልሶ ወደዛም የሚሄድ ገበያ ነው። ስለዚህ በቅርብ ጊዜ ላይ እነዚህ ንግዶች በጣም ተስፋፍተው ተሳልጠው መቀጠል ይችላሉ ብዬ አስባለሁኝ። ከዛ ውጭም ያው የአየር መንገዳችንም የኢትዮጵያ አየር መንገድም አዲስ ተጨማሪ የማረፊያ ቦታ ዴስቲኔሽን አገኘ ማለት ነው። ይሄ ከዚህ ወደዛ መሄዱን ብቻ ሳይሆን ከተለያዩ የዓለም ሀገሮች ወደ ኤርትራ የሚደረገውን ጉዞ በማሳለጡ ምክንያት የኢትዮጵያ አየር መንገድም በጣም ከፍተኛ የሆነ አዲስ ገበያ ያገኛል። ከዛ ውጭ ደግሞ ቱሪዝም ጋርም ስንመጣ ቀላል የማይባል ኢትዮጵያዊ ላለፈው ሀያ አምና አመት ተለያይቶ የኖረ ህዝብ ስለሆነ፣ በደም የተሳሰረ ህዝብ ስለሆነ እጅግ በጣም ወደ ኤርትራ ሄዶ መጎብኘትን በጣም ይፈልጋል። ልክ ዶክተር አብይ መጥተው ኤርትራ ጋ ያለውን ግንኙነታችንን እናሳልጣለን በሚሉበት ጊዜ ብዙ ኢትዮጵያዊ ነው የተደሰተው። መቼ ነው ሄጄ እዛ ምጽዋ ወደቦች ላይ እና እዛ አካባቢ ያሉ መዝናኛዎች ላይ መዝናናው ሲባል ነበረ በሰፊው። አሁን ደግሞ የበለጠ ዶክተር አብይ እዛ ሄደው ይሄንን ነገር ሲያስተካክሉት በጣም እጅግ በጣም ሰፊ የሆነ ህዝብ ወደዛ ሄዶ በደምም የተሳሰረ ነው። አባቱ እናቱ፣ ወንድም እህትም እዛ ያሉ ሰዎች አሉ። ከዛም ደግሞ ወደዚህ ይመጣሉ ወደ ኢትዮጵያም እና ሁሉም ነገር የተስተካከለ ነው የሚመስለው የአጭር ጊዜ በሾርት ረን የምንለው በእነዚህ ኤሪያዎች ላይ ያተኮረ ሊሆን ይችላል። በሎንግ ተርም የሚባለው ደግሞ ረዥም ጊዜ ግን የአሰብ ወደብን የመጠቀም እንቅስቃሴዎች ምናልባትም ጠቅላይ ሚኒስትር አብይ አህመድ እዛ ሄደው ከሚነጋገሩባቸው ጉዳዮች አንዱ ሊሆን ይችላል ብዬ ገምታለሁኝ። የአሰብ ወደብ በሰሜኑ ኢትዮጵያ አካባቢ ላለው ምርት እጅግ በጣም ቅርብ ነው። ለምሳሌ ኢትዮጵያ ውስጥ ያው ኢንዱስትሪ ፓርኮች በሰፊው እየተስፋፉ እንደሆነ እናውቃለን። በመቀሌ አካባቢ መቀሌ ላይ አንድ ትልቅ ኢንዱስትሪ ፓርክ አለን፣ ኮምቦልቻ አለ፣ ባህር ዳር አካባቢም ያሉ ኢንዱስትሪ ፓርኮች አሉ። ስለዚህ እነዚህ በሙሉ በፊት ተሰርቶ በነበረው መንገድ አስፋልት መንገድ ተጠቅመው አሰብ ወደብን መጠቀም በቀላሉ መጠቀም የሚቻልበት ነገር ሊፈጠር ይችላል። ይህንንም ዶክተር አብይ ተነጋግረው ሊያመጡ ይችላሉ። ከደቡብ እና ወደ መሀከል ሀገር አካባቢ ያለው ምናልባት ርዝመቱ ወደ ጅቡቲ ሊቀርብ የሚችልበት ሁኔታ ሊኖር ይችል ይሆናል። ነገር ግን በጣም በዛ በኩልም የተሻለ የወደብ ኪራይ ማግኘት የሚቻል ከሆነ ምናልባትም በዚህ በኩል ያለውን ኮምፐንሴት ለማድረግ ወደ ሰሜንም ሄድና ወደ አሰብን መጠቀም ሊቻል ይችላል እና ይሄ እጅግ በጣም ሰፊ የሆነ የኢኮኖሚ ኢንቴግሬሽን በሁለቱ ሀገሮች መካከል መፍጠር የሚችል ግንኙነት ነው። ልክ ነው አቶ ብስራት፣ እነዚህን ሁኔታዎችም ስመለከታቸው ነበር። ለምሳሌ ከአሰብ ኮምቦልቻ ድረስ አራት መቶ ዘጠና አምስት ኪሎ ሜትር ነው። ከጅቡቲ ኮምቦልቻ ወደ አምስት መቶ ስምንት ኪሎ ሜትር ነው። ብዙ እንዲያውም ለምሳሌ ከአሰብ አዲስ አበባ ስምንት መቶ ሰማኒያ ሁለት ኪሎ ሜትር፣ ከጅቡቲ አዲስ አበባ ስምንት መቶ ዘጠና ስድስት ኪሎ ሜትር። ስለዚህ በአስር በአስራ አምስት ኪሎ ሜትር ነው የሚራራቁትና ሁለቱም ወደቦች በስፋት በተለይ ማዕከላዊና ሰሜናዊ የአገሪቱ ክፍል ጋር ያላቸው ቅርበት ተመሳሳይነት ያለው ነው። እንግዲህ ሌላ የምታክሉት ሀሳብ ከሌለ በተለይ በአካባቢ ሰላምና ፀጥታ ዙሪያ ዶክተር ደረጀ ውይይታችንን በዚሁ እናብቃ። አዎ፣ ምናልባትም አንድ ያላነሳነው ነጥብ ቢኖር የዚህ የሁለቱ ሀገራት ስምምነት ከሁለቱ ሀገራት አልፎ ቀጠናዊ ፋይዳ ይኖረዋል ያስባለው ያው እንደሚታወቀው ኤርትራ ከአካባቢው ከቀጠናው የተለያዩ ማህበራትን በኢጋድ ያሉ ድርጅቶች ራሷን ያገለለችው ወይንም አክቲቭ ያልሆነ እጅበት ዋናው ምክንያት ከኢትዮጵያ ጋር ካለው ቅራኔና ግጭት በኢትዮጵያ ዶሚኔትድ የሚሆኑ ኢንስቲቱሽኖች ናቸው የሚል ስጋትም ስለነበራት ይመስለኛል። እና ኤርትራ ወደ እነዚህ ማህበራት እንደገና መምጣቷ የፕሮስ ኦፍ ሪጂናል ኢንቴግሬሽኑን ያሳልጠዋል ብዬ አስባለሁ። ይህ ከሆነ ደግሞ አሁንም ሁለቱ ሀገራት በቀጥታም ባይጋጩ ለረጅም ጊዜ አንዱ የጎረቤት ሀገራትን እንደ ፕሮክሲ ሳይት የመጠቀም አዝማሚያም ነበረ። በተለይ ሶማሊያ ላይ ይሄ በጣም ተንጸባርቋል። እና የዚህ የሁለቱ ሀገራት የሰላም መቀራረብ ትሩፋቱ በሁለቱ ሀገራቶች ብቻ የሚወሰን ሳይሆን ለአካባቢው ለቀጠናው በአጠቃላይ ዘላቂ የሆነ ሰላም እንዲመጣ እጅጉን ያግዛል ብዬ አስባለሁ። በጣም ነው የማመሰግነው እንግዶችን በድጋሚ